voice of America የኢትዮጵያ ፓርላማ ዛሬ ባካሄደው መደበኛ ስብሰባው ወይዘሪት ብርቱካን ሚደቅሳን የብሔራዊ ምርጫ ቦርድ ሰብሳቢ አድርጎ ሾማቸዋል። ተሿሚዋን በእጩነት ያቀረቧቸው ጠቅላይ ሚኒስትር አብይ አህመድ የሚቀጥለው ሀገር አቀፍ ምርጫ ኢትዮጵያ ለእውነተኛ ዲሞክራሲያዊ ስርዓት መሰረት የሚጣልበት ክንውን እንደሚሆን ተናገሩ። መላው የኢትዮጵያ ህዝብ ለዚህ ዲሞክራሲያዊ ምርጫ በአንድ ልብ እንዲነሳም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ልኮልናል። የኢትዮጵያው ፓርላማ ዛሬ ረፋዱ ላይ ለጉባኤ እንደተቀመጠ ከቀረቡለት አጀንዳዎች አንዱ ምናልባትም ዋነኛው የኢትዮጵያ ብሔራዊ ምርጫ ቦርድን ሰብሳቢ እጩ መሾም ነበር። እጩዋን ወይዘሪት ብርቱካን ሚደቅሳን ለምክር ቤቱ ይሁንታ ያቀረቡት ጠቅላይ ሚኒስትር አብይ አህመድ እጩዋ ከተወለዱበት ስፍራ ዛሬ እስከሚገኙበት በትምህርትና በሥራ ያሳለፉትን ዘርዝረዋል። ባለፉባቸው የትምህርትና የሥራ አደባባዮችም ያስመዘገቧቸውን ድሎች ካጋጠሟቸው ፈተናዎችና ጽናታቸውን ጭምር ባሳየ ንግግር አቅርበዋቸዋል። እሳቸውን እንድንመርጥ ያደረገን ዋናው ምክንያት ግለሰቦች ሳይሆኑ ተቋም እንዲገነባ፣ ተቋም በሕግ አግባብ እንዲሰራ፣ ተቋም የሚኖሩ ሰዎች ደግሞ የሕግ ልዕልና የገባቸውና በሕግ ለመገዛት የሚያቁ የሚያውቁ በዚያም በተግባር ተፈጠኑ መሆናቸው አቸው ከዚያው ግን ገዢው ፓርቲ የግድ የሚያጣቸው ይመቸኛል በሚያስባቸው ብቻ ሳይሆን በኢትዮጵያ ህዝብ ዘንድ የሚታመኑ የኢትዮጵያ ህዝብ ይህን ተቋም ለመፍጠር ብቃት አላቸው የሚላቸው በሆኑ እኛ በህግ አግባብ እና በሀሳብ ልዕልና ብቻ ለመወዳደር ካለን ፍላጎት በእጩነት እንዲቀርቡ ያደረግን ሲሆን የሳቸው እጩነት በብዙ መልኩ እስካሁን ከነበረው አቀራረብ የተለየ ያማከርናቸው የተፎካካሪ ፓርቲዎች ፖለቲካ አዋቂዎችና ሲኒየር ዜጎች በሙሉ በሙሉ ድምጽ እየደገፏቸው በርካቶች የኢትዮጵያ መንግስት ዴሞክራሲን በእውን ለማረጋገጥ የመጨረሻ ቁርጠኝነት ደረጃ መድረሱን የሚያሳይበት ብለው ቃል የሰጡበት በመሆኑ የተከበረው ምክር ቤት ለኢትዮጵያ ሕዝብ የምናቀርበው የላቀ ሀሳብ ለማልማት ሰላም ለማረጋገጥ ዴሞክራሲን ለማስፈን በተጨባጭ ሰርተን በመወዳደር ማሸነፍ የሚያስችል ብቃት ስላለን ተቋማቱ ከኛ ነፃና ገለልተኛ ሆነው በህዝብ ተአማን የሆነው እንዲደራጁ የጀመራ ጥረት ይህን ተቋም በመደገፍ በመቆጣጠር እንደምታስቀጥሉ ያለኝነት እያረጋግጥ፣ እጩ የቦርድ ሰብሳቢዋን የተከበረው ምክር ቤት እንዲቀበልን እንዳይደርግልኝ በትህትና ጠይቃለሁ። አመሰግናለሁ። ምክር ቤቱም በአራት የተቃውሞ በሦስት ድምፀ ታቅቦና በአብላጫ ድምፅ መርቷቸው ቃለ መሃላቸውን በምክር ቤቱ አባላት ፊት በአዲሷ የጠቅላይ ፍርድ ቤት ፕሬዚዳንት በወይዘሮ ማዕዛ አሸናፊ አማካኝነት ፈጽመዋል። Kampanye Demokron, kampanye Demokron. Karena jadi pelanda itu ada pingin halal punya, betah limas, betah limas, betah saling mas, betah saling mas. Ibu rumput, ibu rumput, betina suatu, betina suatu, mesra ጠቅላይ ሚኒስትር አብይ አህመድ በንግግራቸው ካመለከቷቸው ጉዳዮች አንዱ ኢትዮጵያ ከረዥም ታሪኩ አኳያ የሚመጥኗት ዴሞክራሲያዊ ተቋማትም ሆነ ባህል እንዳልገነባች ገልጸዋል። በዚህም ምክንያት እስከ ዛሬም ድረስ መንግሥትና ሕዝብን የሚያስተሳስር በሕዝብ ነጻ ፈቃድ የተወሰነ ውል እንዳልታሰረ ጠቁመዋል። እንዲህ ያለ ውል በነጻ ፈቃድና ተሳትፎ ሊመሠረት የሚችለው ደግሞ በዴሞክራሲያዊ ምርጫ መከናወኑ በባለድርሻ አካላት ሲታመን መሆኑንም ጠቅላይ ሚኒስትሩ አስምረውበታል። በኢትዮጵያ ባለፉት ዓመታት ለዲሞክራሲያዊ ምርጫ አንዱ እንቅፋት በሁሉም ባለድርሻ አካላት የሚታመን የምርጫ ተቋም አለመኖሩ እንደነበረም አስታውሰዋል። የሚቀጥለው ምርጫ ግን ይህን ልማድ መሻሩ አንዱ መመዘኛ እንደሚሆንም አመላክተዋል። የሚቀጥለው ምርጫ በማንኛውም መመዘኛ የተጀመሩ ለውጦችን ለውጦችን የሚያስከትል ዲሞክራሲም በኢትዮጵያ እንዲያተም የሚያደርግ ስንመረጥ ብቻ የምናገለግል ሳንመረጥ ስንቀር በሰላማዊ መንገድ በተመረጠው አካል የመልካም ምኞት አቅርበን የምንተውበትን ባህል ማዳበር ይፈልጋል። በዚህ ሁኔታ ለእኛ ለገዢ ፓርቲ፣ ለሚፎካከሩን ፓርቲዎች፣ እንዲሁም ለመላው የኢትዮጵያ ሕዝብ ከኢትዮጵያን ባሻገር ጉዳዩ የሚመለከታቸው ባለድርሻ አካላት በሙሉ የሚቀጥለው ምርጫ ዋነኛው ግብ ዴሞክራሲያዊ መሆኑ ዴሞክራሲያዊ መሆኑ ሁላችንም በእኩል አሸናፊ ያደርገናል። ጠቅላይ ሚኒስትር አብይ አህመድ የሚቀጥለው ምርጫ መሆን ያለበትን ብቻ ሳይሆን መምሰል ያለበትንም አመልክተዋል። መጪው ሥራ እጅግ ፈታኝ ቢሆንም በዕጩነት ያቀረቧቸው ሴት ጥንካሬና የሕዝቡ በአንድ ልብ ለእውነተኛ ዴሞክራሲያዊ ሥርዓት ምስረታ መነሳት ፍሬ እንደሚያስገኝ ያላቸውን እምነት ገልጸዋል። ይሄ በአንድ ጀንበር የማይከናወን ጊዜ የሚፈልግ ሥራ የሚፈልግ መልክ የሚፈልግ ጉዳይ ቢሆንም መላው የኢትዮጵያ ሕዝብ፣ የገዥው ፓርቲ አባላት፣ ተፈካካሪ ፓርቲዎች በአንድ ልብ ልንወስን የሚገባው ነገር ቀጣዩ ምርጫ ምንም አይነት ማጭበርበርን የማጭበርበር ዝንባሌ የማይታይበት ዴሞክራሲያዊ ምርጫ ሆኖ ሁላችንም በኩራት ደረታችን ነፍተን የምንኖርባት ዴሞክራቲክ ኢትዮጵያን ለመፍጠር መሰረት የምንጥልበት እንዲሆን በጋራ መቆም እንዳለብን በማመን ለዚህ ምክር ቤት በእጩነት እንዲቀርቡ ዛሬ ሀሳብ የማቀርባቸው እጩ የቦርድ ሰብሳቢ ሁላችንም ማንነታቸውን የህግ እውቀታቸውን ብቻ ሳይሆን ለመንግስትም ቢሆን በሰዓተ መንገድ እጅ የማይሰጡ ለህግ ለስርዓት ጽኑ እምነት ያላቸው እምነት ብቻ ሳይሆን ለዚያ ዋጋ ለመክፈልም ዝግጁ መሆናቸውን በተግባር ለኢትዮጵያ ሕዝብ ያስመሰከሩ እኛም እስካሁን የነበረብንን ክስ ከእናንተ ሰፈር ነው የምታወት የሚለውን ክስ የሚቀይርና መላው ኢትዮጵያ የሚያምንበት ተቋም ለመገንባት መንገድ ፈር የሚቀድም ብለን እናስባለን። የተወካዮች ምክር ቤት አባላት በእጩነት ለቀረቡት ለወይዘሪት ብርቱካን ሚደቅሳ ድምፃቸውን ከመስጠታቸው በፊት ከጠቅላይ ሚኒስትሩ በተሰጠው የማስተዋወቂያ ንግግር ላይ ተጨማሪ ማብራሪያ ጠይቀዋል። እጩዋ ከዚህ በፊት የተቃዋሚ ፓርቲ አባልና መሪ እንደነበሩ፣ በአሁኑ ጊዜ በትክክል ወገናዊ አለመሆናቸው መረጋገጡን ጠይቀዋል። በውጭ አገር ሲኖሩና ሲሰሩ ከመቆየታቸውም አኳያ ይመስላል ዜግነታቸው ኢትዮጵያዊ መሆኑ በትክክል ይታወቃል የሚሉ ጥያቄዎች ተነስተው ነበረ። ጠቅላይ ሚኒስትር አብይ አህመድ ሁሉም ተጣርቶና ተጠናቆ እንደታችሁ አረጋግጠዋል። ወይዘሪት ብርቱካን ኢትዮጵያዊት ናቸው። ወይዘሪት ብርቱካን የራሳቸው እምነትና አመለካከት ቢኖራቸውም በሙያቸው ገለልተኛ በመሆን ሕግን ብቻ ተከትለው እንደሚሠሩ እምነት እንዳላቸው ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ